የተከበራችሁ መላው የኢትዮጵያ ህዝቦችና በአውስትራሊያ ለምትኖሩ ትውልድ ኢትዮጵያውያን ለሆናችሁ ሁሉ በአውስትራሊያ በሚገኝ የኢትዮጵያ ኤምባሲና በራሴ ከ2008 ዓ ም ወደ 2009 ዓ ም በሰላም አደረሳችሁ አደረሰን እያልኩ ደስታዬን ለመግለጽ እወዳለሁ። መጪው አዲስ ዓመት የሰላም የጤና፣ የእድገትና ብልጽግና እንዲሆንላችሁ ሙኘቴን በልብ ልገልጽላችሁ እወዳለሁ። ወደ መጪው አዲስ ዓመት ስንሸጋገር ያለፈው የአምስት ዓመት የትራንስፎርሜሽን እቅድ አመርቂ በሆነ ውጤት ፈጽመን ሁለተኛው የእድገትና ትራንስፎርሜሽን እቅድ ይዘን ወደ ስራ በመግባት አንድ ዓመት ብለን መቁጠር በጀመርንበት ወደ ሁለተኛ ዓመት የምንሸጋገርበት እንደሆነ ይታወቃል። ኢትዮጵያ ሀገራችን ከዓለማችን ፈጣን ፍትሃዊና ቀልጣፋ እድገት ከሚያረጋግጡ አገሮች አንድ ለመሆን የበቃችበት ወቅት ላይ እንገኛለን ባለፈው አመት እንኳን ሳይቀር በአምሳ አመት ታይቶ በማይታወቅ የድርቅ ሁኔታ አጋጥሟት እያለ እንኳን እድገቱ ከፍተኛ በሚባል ደረጃ የሚቀመጥ ከስምንት ነጥብ አምስት በላይ ያስመዘገበችበትና በአገር ውስጥ ያጋጠማት የድርቅ ችግር ከለጋሽ አገሮች እምብዛም እርዳታ ባልተገኘበት ሁኔታ በራሱ አቅም ጥንቃቄ በተሞላበት ሁኔታ ከፌዴራል እስከ ታች ቀበሌ በተደራጀና ጥሩ ቅንጅትና ትስስር በመፍጠር ድርቁ በሰውና በእንስሳ ሊያደርሰው ከነበረ ችግር በመቋቋም በድርቅ ምክንያት ሊከሰት ይችል የነበረውን ችግር ሳያጋጥም በጥሩ ሁኔታ ለማቋቋም ተችለዋል። ሀገራችን ኢትዮጵያ በኢኮኖሚው መስክ ሲታይ ላለፉት 14 ዓመታት በዳብል ዲጂት እያደገች እያለች በገጠር የግብርና ስራችን ለማዝመን በከተሞችም ጠቃቅንና አነስተኛ የኢኮኖሚ እንቅስቃሴዎችና መካከለኛ ከፍተኛ የኢንዱስትሪ ትስስር ለመፍጠር ከፍተኛ ርብርብ እየተደረገ እንዳለ የከተሞቻችን እድገት የገጠር ኑሮ የመሻሻል ሁኔታ ግልጽ ሆኖ የሚታይ የሚጨበጥ ሁላችን ልንዳስሰው የሚችል ነው። ይህ እኛ ብቻ የምንለው ሳይሆን ዓለም አቀፍ ድርጅቶች እንደ አይኤምኤፍ እና ወርልድ ባንክ የመሳሰሉት ውጤታማ ስራ እየተሰራ እንዳለ እየገለጹ ነው ያሉት። በማህበራዊ በኩልም አንድ አራተኛው የኢትዮጵያ ሕዝብ በትምህርት ገበታ የሚገኝበት በየአመቱ በመቶ ሺዎች የሚቆጠሩ በዩኒቨርሲቲዎቻችን የሚመረቁበት ሁኔታ ነው ያለ ነው። በጤና በኩልም በተመሳሳይ ሕዝባችን ኑሮ ከድህነት እየተላቀቀ የሚሄድበት ጤነኛ ዜጋ የሚገነባበት ሁኔታ እንዳለ ሀገራችን በሚሊኒየም ዲቨሎፕመንት ጎል ተብለው ከተቀመጡት ግቦች ከአንድ በስተቀር በሙሉ እንዳሳካች በዓለም የተመሰከረባትና ሽልማትም ያገኘበት ሁኔታ ነው ያለነው። በድህነት ቅነሳና በስራ ፈጠራ በኩልም ቀደም ተከተል ከ50 ፐርሰንት ወደ 22 ፐርሰንት የወረደበትና ከነበሩብን የስራ ፈጠራም አስራ ስድስት ፐርሰንቱ የሚያክል ወደ ስራ ፈጠራ ያልገባበት ሁኔታ ነው ያለ ነው። ይህ በአገራችን የስራ ፈጠራ እንደ አንድ ትልቅ እቅድ ተይዞ ፓኬጅ ተቀርጾለት ከጣቢያ ጀምሮ እስከ ክልል ድረስ በተደራጀ መልኩ ለማሳካት ትልቅ ርብርብ እየተደረገበት ያለ ጉዳይ እንደሆነ ግልጽ ነው። አገራችን በመሰረተ ልማት በኩልም የመንገድ የየብስና የባህር መንገዶች በማስፋፋት በመብራት በውሃና በመገናኛ በስልክ ለሁሉም አካባቢ ለማዳረስ ከአገራችን ባጀት ከአምሳ ፐርሰንትም በማያነስ ተመድቦ ትልቅ ትግል የሚካሄድበት አውደ ስራ እንደሆነ ግንዛቤ ልንይዝበት ይገባል። አገራችን በልማታዊና በዲሞክራሲያዊ መንግስት እየተመራች በዲሞክራሲም በልማትም ወደፊት እየገሰገሰች ያለች አገር እንደሆነች እንደተጠበቀ ሆኖ ሁሉም ባላደጉ አገሮች የሚታይ በተለይ አገራችን ደግሞ በደህንነትና በጦርነት እየታመሰች እየታመሰች አገር በፊውዳልና ጸረ ሕዝብ ስርዓቶች ወደኋላ ቀርታ የነበረች አገር በመሆኗ ይህ ሁሉ ስኬት ሲመዘገብ በብዙ ትግልና በብዙ ትግል ውጣውረድ እንደተፈጸመ ይታወቃል። ሁሉም ነገር ሰላሙን በዘላቂነት ይህ እንደተጠበቀ ሁሉ ሁሉም ነገር ያልፋል። ስልጣን ሊቀየር ይችላል። ዛሬ አንድ አለ፣ ነገም የተሻለ ሊመጣ ይችላል። ይህ ሁሉ መሆን የሚችለው ግን ሰላም ሲኖር ነው። አገራችን ኢትዮጵያ ህዝቦቿ የተስማሙበት አገራችን ኢትዮጵያ ህዝቦቿ የተስማሙበት ህገ መንግስት አላት ብዙሃነትን የሚያስተናግድ የተለያየ አመለካከቶች የሚያስተናግድ ማንኛውም ሰው የመምረጥ የመመረጥ የመናገር ሰላማዊ ሰልፍ የማድረግ የመደገፍ የመቃወም የመደራጀት መብት አለው ማንኛውም ሰው ይህ የተደራጀ ህገ መንግስቱ እስከ አከበረ ድረስ ሰላማዊ ህጋዊ በሆነ መንገድ የፈለገውን የማድረግ ህገ መንግስታዊ መብት አለው የሚያስቀምጥ ህገ መንግስታዊ መብት አለው የሚያስቆም ስርዓት ከሌለ፣ ህግ ከሌለ ግን በተለይ ለእኛ ለኢትዮጵያውያን የተለያዩ ብሔር ብሔረሰብ የሚኖርባት አገር እንደመሆኗ ለሁላችን አደጋ የሚጥል እንጂ አንድ በአንዳችን አምፀን በኃይል የምናመጣው ድል እንደማይኖር ሁላችን ይህን ተገንዝበን አብሮነታችንን አክብረን ተከባብረን ተደጋግፈን መኖር እንዳለብን ማወቅም ይገባናል። የሀሳብ ልዩነት ሊኖር ይችላል ይገባልም። ልዩነታችን እንደተጠበቀ ሆኖ የሚያግባቡን የሚያስማሙንም ብዙ ነገሮች እንዳሉን ይታወቃል። ልዩነታችን ግን ሊያጣላን፣ ሊያኳርፍ፣ ሊያለያየን አይገባም። የኢትዮጵያ ሀገራችን ባህልም አይደለም። ለዚህ ብለን ሁላችንም ለሰላም መቆም ይገባናል። ሁላችንም በአገራችን በአገራችን ውስጥ ወላጅ አለን፣ ልጅም አለን፣ ቤተሰብም አለን። እኛ የምንኖረው ግን ባደጉ አገሮች ስንኖር ከነዚህ አገሮች ብዙ ትምህርት ልንወስድ እንችላለን። ሕግና ስርዓት እንዴት እንደሚከበር ሁሉንም ነገር ሕጋዊ በሆነ መንገድ መስራት መከባበር መቻቻል፣ ለኛ ትልቅ ትምህርት ሊሆነን ይችላል። በአጠቃላይ አገራችን በሁሉም መስክ እያደገች ነው። ይህ እድገት የሁላችን ውጤት ነው። እድገታችን በምንም ተአምር ላይመለስ ሁላችንም ለሰላም ዞም ዘብ መቆም አለብን። ያሉብን ችግሮች ህጋዊ፣ ሰላማዊ በሆነ መንገድ ለመፍታት አጠንክረን መስራት ይጠበቅብናል። ሁላችን ለሀገራችን ለልማትና ለብልጽግና የየራሳችን ሚና መጫወት ይገባናል። ለእኛ ድህነት ጸረ ዲሞክራሲ፣ ጦርነት የት ላይ አድርሰን እንደነበረ እናቃለን። በዓለም አንገታችን ደፍተን የምንኖርበት መኖራችን የጠፋበት በረሃብና ጦርነት ያለቀላቸው ተብለን ለመጥፎ ምሳሌነት ደርሰን እንደነበርን የትናንትናት ውስታችን ነው። አገራችን የጀመረችውን ፈጣን ልማት የዲሞክራሲ እድገት አጠናክረን ለማስቀጠል እንጂ ወደ ነበርንበት የሚመልስ ለሁላችንም አይበጅም። የሀገራችን ሕዝቦችና ትውልድ ኢትዮጵያውያን ለሆናችሁ ሁሉ አሁንም በድጋሚ መጪው አመት የሰላም የጤና፣ የእድገትና ብልጽግና የመፈቃቀር አመት እንዲሆንልን እመኝላችኋለሁ። አመሰግናለሁ።